እንደምናመሻችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እዚህ ዋሽንግተን ዲሲ ነው የሚገኙት። ጠቅላይ ሚኒስትሩ የሀገሪቱን ከፍተኛ ባለስልጣናት ይዘው በሰሜን አሜሪካ ከሚኖሩ ኢትዮጵያውያን ጋር በመወያየት ላይ ናቸው። ፌስቡክ አት ቪኦኤ አማህሪክ ላይ በቀጥታ በ19 እና በ25 አጭር ሞገድ እንደዚሁም ደግሞ በናይል ሳት ለሚቀጥሉት ሶስት ሰዓታት አብረናችሁ እንቆያለን። ስናስተናግዳችሁ የምናመሸው እኔ ሄኖክ ሰማግዜርና ተናስተልኝ እንደምናምሽታችኋል። ትዝታ በላቸው ነኝ። ቆንጂት ታዬ ነኝ። እንደምናመሻችሁ። አብረናችሁን ቆያለን። ጥያቄዎቻችሁን ላኩልን። አስተያየቶቻችሁን እንቀበላለን። አሁን በቀጥታ ወደ ዋሽንግተን ዲሲው የስብሰባ ማዕከል እናመራለን። አዎ በሰሜን አሜሪካ የሚኖሩ ኢትዮጵያውያን ዛሬ ማለዳ በዋሽንግተን ዲሲ የስብሰባ ማዕከል ተሰልፈው ወደ አዳራሹ ለመግባት ሲጠባበቁ ነበር የቆዩት። ሕዝቡ ወደ አዳራሹ ብዙ ገብቷል፣ እየገቡ ያሉም አሉ። ይህንም በተመለከተ በስፍራው የሚገኘው ዘጋቢያችን ሰለሞን አባተ ይሆናል። ሰለሞን እንደምናመሸ እንደምን ዋልክ? ሰለሞንን ከስፍራው አላገኘነውም። እንግዲህ የደህንነት የጸጥታ ጉዳዮችም ስለሚኖሩ ስልኩን ይዘን እንመለሳለን። ግን አስቀድሞ በዛ በበሩ ላይ ተሰልፈው የነበሩ ሰዎች ሲገቡ ከዚህ ስብሰባ ምን እንደሚጠብቁ አነጋግሯቸው ነበረ። ወደሱ እንለፍ። መልካም ያም እንደደረሰን እናቀርባለን። እንግዲህ ሄኖክ ዛሬ ጧት የነበረውን ሁኔታ በድረገጻችን ፌስቡክ አት ቪ ማሀሪክም ላይ አቅርበነዋል። በርካታ ሰዎች ናቸው ጧት፣ እንዲያውም ህጻናት ልጆቻቸውን ሁሉ ጭምር ይዘው በጉጉት ባንዲራ ለብሰው ተስፋቸውን ሰንቀው ለመወያየት ተዘጋጅተው ረጅም ሰልፍ ነበር የነበረው። ጠዋት ኮንቬንሽን ሴንተር ላይ ስንመጣ ወደ ሰራ ዞሮ ነበረ አራት አቅጣጫ እኔ እንዲያውም እየነዳውኝ ወደዚህ ስመጣ አርባ አምስት ሺህ ድረስ ነው ቦታው የተያዘለት ለህዝቡ። ዛሬ እስከ አርባ አምስት ሺህ ድረስ እናስተናግዳለን ብለዋል። ያን ያህል ከዛ በላይ የሆነ ህዝብ ነው ያየው። ከተለያዩ ከተሞችም ነው ሰው የመጣው። ልክ ነው። ከሽካጎ አንስቶ ከካናዳም ጭምር እንደዚሁ ረጅም ከየቦታው ነው። ባንዲራቸውን ለብሰው እያንዳንዱ ሰው ደግሞ የኢትዮጵያን ቀለም አረንጓዴ፣ ቢጫ፣ ቀይ ለብሶ ነው የነበረው። ህጻናቱንም እንደዚሁ። እስኪ አሁን ሰለሞንን ለማግኘት እየሞከርን ነው። እሱ ካልሆነ ደግሞ ሰለሞን አስቀድሞ ያነጋገራቸው ሰዎች አሉ። አስቀድሞ ያነጋገራቸው ሰዎች በስብሰባው አዳራሽ በር ላይ ነው የነበሩት። እነሱ ይህንን ሁኔታ አስመልክቶ የሰጡት መግለጫ ምን እንደሆነ እስኪ ካለን እንስማ። የአርበኞች ግንቦት ሰባት ከፍተኛ አመራር ሊቀመንበር ዶክተር ብርሃኑ ነጋ እንዲሁም አቶ አንደርጋቸውን ጽጌን ጨምሮ አምስት አባላት ያሉበት የልኡካን ቡድን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለሁለት ሰዓት የፈጀ ሰፊ ውይይት አድርጓል። አሁን በተጀመረው የለውጥ ሂደት እንዲሁም አገሪቷን ኢትዮጵያን ዴሞክራሲያዊ ስለማድረግ እንዲሁም ደግሞ የአርበኞች ግንቦት ሰባት የሚመለከቱ ሀገር ውስጥ በመመልክ መግባት እንዳለበት ሰራዊቱን በኤርትራና በሀገር ውስጥ ያሉ ታጣቂዎችን በሚመለከት ውይይት ተደርጓል። ውይይቱ በጣም በጥሩ መንፈስ እና ውጤታማ ውይይት ነበረ። ፖዘቲቭ ነበር። ዝርዝር መግለጫ ንቅናቄያችን በጥቂት ቀናት ውስጥ ይሰጣል ለሁሉም ሚዲያዎች ማለት ነው። መልካም ወደ ኋላ ላይ የሚቀርብ ከሚቀርብ ዝግጅት ነው። አሁን የሰማነው የሰማነው እንደሚመስለኝ ትዝታ ካልተሳሳትኩኝ የአቶ ናአምን ዘለቀን ድምጽ ነው፣ የግንቦት ሰባት ቃል አቀባይ። ወደ ኋላ ላይ ረዘም ያለ ቃለመጠይቅ የሚኖረን ይመስለኛል። እንግዲህ በዝግጅታችን መሰረት የአሜሪካ ድምጽ ይህንን ዝግጅት በቀጥታ የዶክተር አብይ ዛሬ ለኢትዮጵያውያን በኮንቬንሽን ማዕከል የሚያደርጉትን ንግግር በቀጥታ ያቀርባል። በዋሽንግተን ዲሲ ሰዓት አቆጣጠር ሶስት ፒኤም በኢትዮጵያ ደግሞ ከምሽቱ አራት ሰዓት ላይ ነው ንግግሩን የሚያደርጉት። ዘጋቢያችን ሰለሞን አባተ የአፋን ኦሮሞና የትግርኛ ዝግጅት ክፍላችንም በድረገጽና በፌስቡክም ጭምር እየተከታተሉ ለእናንተ ዘገባዎች ያቀርባሉ። እንግዲህ የሕዝቡ ብዛት ባህር ነው። ሰለሞን ልናገኘው አልቻልንም። እንዳገኘ ነው። ለአድማጮቻችን ግን ማሳወቅ የምንፈልገው የጠቅላይ ሚኒስትሩን የአንድ ሰዓት ንግግር እንደደረሰን በቀጥታ ነው የምናስተላልፈው። በቀጥታ ይተላለፋል። የታሰበው በኢትዮጵያ አቆጣጠር ከምሽቱ አስር ሰዓት ላይ ይተላለፋል ነው የተባለው እና ከዛ ሊቀድም ይችላል፣ ከዚያም ትንሽ ሊዘገይ ይችላል ነገር ግን የአንድ ሰዓቱን ፕሮግራም ቀጥታ እንደምናስተላልፍ ማሳወቅ እንወዳለን አድማጮቻችንን። ቀጣዩ ዝግጅት እሺ፣ ሄኖክ ሰማግዜር ቀደም ብሎ ያስተዋወቀው የሰለሞን አባተ ቀደም ብሎ ሰዎችን ያነጋገረበት አሁን ይሰማል። Yes. okay do you hear, hear him speak do you hear him speak what do you expect from his, his speech i don't know what he's going to talk about but it's always something important and moving and you like have, do you have you have any ethiopian connections guys no i study it i study uh, ethiopia ethiopia and northern africa have you ever been in ethiopia, ethiopia? not yet not no. yet i really want to go though okay <laughs> and you i'm just here with her Uh-huh. ከዶክተር አብይ ብዙ ነገሮች ኤክስፔክት እናደርጋለን። በቃ ስለመጣን በጣም ደስ ብሎናል እና የሚሰራ ሁሉ እንደግፋለን። ከዶክተር አብይ ጋር ወደ ፊት እያለ ነው እንግዲህ ተስማምቶናል። እኔ ለአቢ ለሰላም ለናጽነት ለሁሉ ምን ጠብቃለሁ ሁሉ ሰምቼዋለሁ በቴሌቪዥን አቢ ማለት ነቢ ማለት ነው እኔ በህዝብ የመጣ ሳይሆን በእግዚአብሔር የመጣ አድርጌ ነው የማምነው እሱ ይሄ አቢ ማለት በእግዚአብሔር የመጣ ነው እሱ በጣም ነው ደስ ያለኝ ደስ ያልቻልኩት ናጽነት አሁን ያያው ለዚህ ሰዓት ለዚህ ደቂቃ ያደረሰን በጣም በጣም ምስጋና በዚህ አጋጣሚ አስተላልፍልን መቼ ነው እዚህ ሰልፍ ላይ እንግዲህ ዛሬ እዚህ መጥተን ይህ ያህል ሰዓት መጠበቅ ራሱ ትልቅ መደበር ነው። ሁለተኛ ከእሱ ጎን መቆም ከሱ መሪያችን ጎን ሀሳባችን በጣም የሚያስደስት ነው በእውነቱ። ይህን የመሰለ ድርጊት አይተናናቅም በዚህ እድሜያችን ለክቡር ጠቅላይ ሚኒስትራችን ከፍተኛ ምስጋና እናደርሳለን። ባይሆን ኢትዮጵያ በትክክለኛው መንገድ እየተራመደች ነው። ህዝቡም ዲስፕሊን እየለመደና ወደፊት የሚደረገውን ነገር በትግስት መጠበቅ አለብን። ለመቸኮል የለብንም፣ ከብዙ ጊዜ በኋላ የሆነ ነገር ስለሆነ እንትኑ አመሰግናለኝ ነው። ወንድም ን ዛሬ ኢትዮጵያ ውስጥ በተደረገው ወይም ባለው በሁኔታው በጣም ነው ደስተኛ ነን። ሁላችንም ሙሉ ኢትዮጵያውያን እንደምታየ ደስተኛ። ምን ይጠብቃሉ? ከዛሬ ስብሰባ ብዙ ጠብቃለሁ ከጠቅላይ ሚኒስትራችን በጣም ብዙ ነገር ብዙ ራይ አለን። ስለዚህ በሀገሪቱ አንዳንድ ነገር ቢደረግ የሚያሳዝነን ነገር እሳቸውን እንደሚፈቱ ታምናለህ? አመሰግናለሁ። ጀምሮ ነው ሰው መከፋፈሉንና ሌላ አሳሰቡን ትቶ ዶክተር አብይ እንዳለው አንድ ላይ መሆን አለብን። መደመር አለብን። መደመር ስንል አሳሳባችን አንድ ላይ ማድረግ ነው። የተለያየ ሀሳብ ይዞ የተለያየ አመለካከት ይዘው እንደመራለን ማለት ውሸት ነው። ስለዚህ ስንደመር አንድ ላይ ኢትዮጵያ ብዙ ፓርቲ የሚባለው ነገር መቅረት አለብን። እሱ እንዳለው ጥቂት አምስት ከዛ ላይ የዘለለ ፓርቲ ሀገራችን ውስጥ ሊኖር አይገባል። በጣም ደስ የሚል አጋጣሚ ነው። ጋይ ሰለሞን በጣም ደስ በሚል ቀንና ጊዜ ተገኝተናል። ስንመኘው የነበረውን ነገር አሁን ላይ በአይናችን ስላየነው ደስ ብሎናል። አሁንም በዚህ ነገር ደግሞ የተባበሩትን የኢትዮጵያን ህዝብ ጠቅላላ እግዚአብሔር እናመሰግናለን። ከዚህም በላይ ላመሰግን የምፈልገው ፐርሰናሊ ደግሞ በፓርቲ ውስጥ ያሉትን ይህን ነገር የደገፉትን ሁሉ ሰዎች ነው። ኢህአደግ ራሱ በሱ ውስጥ ያሉትን የታድሶ ሰዎች እናመሰግን እንወዳለን። ከህወሓት ጀምሮ ማለት ነው። ህወሓት ውስጥ ያሉትን ይህን ለውጥ የደገፉትን አመራሮች እግዚአብሔር ይባርክልን። ሌሎች ፓርቲ ድርጅቶች ውስጥ ያሉትን ያካሄዱትን ሁሉ እናመሰግናለን። እግዚአብሔር ኢትዮጵያን ይባርክ ነው ከዛሬ አዲስ ነገር እንጠብቃለን። ያው እስከዛሬ ብዙ ነገር በወሬ ደረጃ ተብሏል። ዛሬ ደግሞ አዲስ ነገር እናገራሉ ዛሬ ብላችሁ ታስተሳስባላችሁ። ሆን አለበት እዚህ ሀገር ላለው ህብረተሰብ ነዋሪ አዲስ ነገር መናገር አለበት ብዬ አስባለሁ። ምክንያቱም እዚህ ብዙ ፓወር አለ፣ ብዙ ነገር መስራት ይቻላል። እስከዛሬ ከተናገሩት ነገር የተሻለ ነገር እንጠብቃለን። እሺ፣ ትክክለኛ ለውጥ እየመጣ ነው እንላለን። ሰውም ደስተኛ ነው፣ ሁላችንም ደስተኛ ነን ስለተፈጠረው ስለምናየው ነገር፣ ስለምንሰማው ነገር ግን እኔ ፐርሶናሊ መጠንቀቅ አለብን ብዬ አስባለሁ በትክክለኛ መንገድ እየሄደ መሆኑን ቼክ መደረግ አለበት። ማረጋገጥ አለብን። ሂዶ ሂዶ የምንፈልገው አንድ አይነት አንድ ነገር ነው። የሀገራችንን እድገት ነው፣ የሀገራችንን ዴሞክራሲ ነው የምንፈልገው፣ ብልጽግና ነው የምንፈልገው። አሁን አይን ያፈጠጡ ችግሮች አሉባት ባቸው የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ፌስቡክ አትቪ ማሪክ ላይ ሰለሞን፣ እንደዚሁ ዛሬ ጠቅላይ ሚኒስትር አብይ አህመድ በኮንቬንሽን ሴንተር ከኢትዮጵያውያን በተለይ በሰሜን አሜሪካ ከሚኖሩ ኢትዮጵያውያን ጋር የሚያደርጉትን ውይይት አስመልክቶ ከኢትዮጵያውያኑ የሰበሰባቸው አስተያየቶች ናቸው። ሰለሞንን በስፍራው ነው የሚገኘው፣ በቀጥታ እናመጣዋለን። ከዚያ በፊት ግን የምሽቱን ዋና ዋና ዜናዎች እናሰማችሁ። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የኢትዮጵያን ጠቅላይ ሚኒስትር አብይ አህመድን ትላንት ማነጋገራቸውን ከዋይት ሀውስ ቤተ መንግሥት የምክትል ፕሬዚደንቱ ቢሮ የወጣ መግለጫ አስታውቋል። ዩናይትድ ስቴትስ ከኢትዮጵያ ሕዝብ ጋር ያላትን የረጅም ጊዜ አጋርነት ምክትል ፕሬዚደንቱ በድጋሚ ያረጋግጠው የሰብአዊ መብቶች አያያዝን፣ የንግዱን አካሄድ ማሻሻልና ከኤርትራ ጋር ሰላም መፍጠርን ጨምሮ ታሪካዊ ሲሉ የጠሩትን የጠቅላይ ሚኒስትር አብይን የለውጥ ጥረት አድንቀዋል። በአፍሪካ ቀንድ ያሉ አካባቢያዊ ግጭቶችን ለማስወገድ ኢትዮጵያ ያላትን የመሪነት ቦታ እንድትቀጥል እንደሚያበረታቱ ምክትል ፕሬዚደንት ፔንስ ማስታወቃቸውን ዋይት ሀውስ በመግለጫው አስፍሯል። እንዲሁም በኢትዮጵያና በዩናይትድ ስቴትስ መካከል ያለው የንግድና ኢንቨስትመንት ግንኙነት እንዲጠናከር ያላቸውን ፍላጎትም ምክትል ፕሬዚደንቱ ገልጸዋል። ሁለቱ መሪዎች በሀገሮቻቸው መካከል ላሉ የጋራ እሴቶች ትኩረት ሰጥተው የተነጋገሩ ሲሆን በመጪው ጊዜያትም ይበልጥ የተጠናከረ አጋርነትን ለመገንባት ያላቸውን ቁርጠኛነት ማረጋገጣቸውን ይኸው የዋይት ሀውስ የምክትል ፕሬዚደንቱ ቢሮ መግለጫ አመልክቷል። ጠቅላይ ሚኒስትር አብይ አህመድ በተጨማሪም ትላንት አርብ ከዓለም አቀፉ የገንዘብ ተቋም ከአይኤምኤፍ ኃላፊ ከክሪስቲን ላጋርድ ጋርም በተቋሙ ዋና መሥሪያ ቤት ተገናኝተው ተወያይተዋል። በዚሁ ውይይታቸው ላይም ኢትዮጵያ ለምታከናውናቸው የኢኮኖሚ ማሻሻያዎች ሊኖር በሚችለው የአይኤምኤፍ ድጋፍ ዙሪያ መነጋገራቸውን በውይይቱ ላይ የተገኙት የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ፍጹም አረጋ መናገራቸውን መገናኛ ብዙሃን ዘግበዋል። የአይኤምኤፍ ኃላፊዋ ክሪስቲን ላጋርድ በዚሁ ወቅት ኢትዮጵያና ኤርትራ ለተፈራረሙት የሰላምና ወዳጅነት ስምምነት መልካም ምኞታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ ለያዙት የኢኮኖሚ ማሻሻያ አጀንዳም አድናቆታቸውን ገልጸዋል። ጠቅላይ ሚኒስትር አብይ ትላንት በአሜሪካ ከሚገኙ ተፎካካሪ የፖለቲካ ፓርቲዎች ተወካዮችም ጋር ተወያይተዋል። ዛሬ በደረሰን ዜና መሠረት ደግሞ የኢትዮጵያው ጠቅላይ ሚኒስትር ከአርበኞች ግንቦት ሰባት መሪዎች ጋር ተገናኝተው ውይይት ማድረጋቸውና በተለያዩ ጉዳዮች ላይ ከስምምነት መድረሳቸው ተገልጿል። ሄኖክ ሰማእግዜር የድርጅቱን ከፍተኛ አመራር አባል አቶ ነአምን ዘለቀን ማብራሪያ ጠይቋል። የአርበኞች ግንቦት ሰባት ከፍተኛ አመራር ሊቀመንበር ዶክተር ብርሃኑ ነጋ እንዲሁም አቶ አንዳርጋቸውን ጽጌን ጨምሮ አምስት አባላት ያሉበት የልዑካን ቡድን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለሁለት ሰዓት የፈጀ ሰፊ ውይይት አድርጓል። አሁን በተጀመረው የለውጥ ሂደት እንዲሁም ሀገሪቷን ኢትዮጵያን ዴሞክራሲያዊ ስራ ማድረግ እንዲሁም ደግሞ የአርበኞች ግንቦት ሰባት የሚመለከቱ ሀገር ውስጥ በመመልክ መግባት እንዳለበት፣ ሰራዊቱን በኤርትራና በሀገር ውስጥ ያሉ ታጣቂዎችን በሚመለከት ውይይት ተደርጓል። ውይይቱ በጣም በጥሩ መንፈስና ውጤታማ ውይይት ነበረ። ፖዘቲቭ ነበር። ዝርዝር መግለጫ ንቅናቄያችን በጥቂት ቀናት ውስጥ ይሰጣል። ለሁሉም ሚዲያዎች። በትግራይ ከተማ በመቀለ ስቴዲየም ዛሬ ብዙ ሺዎች የተሳተፉበት ትልቅ ስብሰባ ተካሂዷል። በህዝባዊ ሰልፉ ላይ የኢትዮጵያ የኤርትራና የክልሉ ሰንደቅ ዓላማዎች ሲውለበለቡ ታይቷል። በሰልፉ ላይ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ንግግር አሰምተዋል የትግራይ ህዝብ ትላንት በትግሉ ያሸነፋቸው የትምክህት ሲሉ የጠሯቸው ኃይሎች የውሸት ዘመቻ እያካሄዱ አንገቱን ሊያስድፉት ይሞክራሉ ብለዋል። የትግራይ ህዝብ ከሁሉም ብሔር ብሔረሰቦች ጋር በእኩልነት የምንኖርባት ሀገር ለመገንባት የሚታገል ነው። አንዱን ለማኝ ሌላውን ከበርቴ ለማድረግ አይደለም። ያለን ዕድል ወይ ተከባብረን በአንድነት መኖር ወይም መበታተን ይሆናል ብለዋል። ወደ ኋላ የሚቀርብ ዘገባ ማብራሪያ ይኖረዋል። የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ ፋርማጆ ዛሬ በኤርትራ ታሪካዊ የሶስት ቀናት ጉብኝት የጀመሩ ሲሆን ከኤርትራዎቻቸው ከፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝተው ተነጋግረዋል። የሶማሊያው መሪ ወደ አስመራ የተጓዙት በፕሬዝደንት ኢሳያስ በቀረበላቸው ግብዣ መሠረት መሆኑን የኤርትራ ማስታወቂያ ሚኒስትር ትናንት ተናግረዋል። ሶማሊያ ከኤርትራ ጋር ያላትን ግንኙነት በተመለከተ አዲስ ምዕራፍ ለመጻፍ ተዘጋጅታለች ብለዋል የፕሬዚደንት ፋርማጆ ቃል አቀባይ አብዲኑር ሙሐመድ ሁለት አገሮች ላለፉት አስራ አምስት ዓመታት ዲፕሎማሲያዊ ግንኙነት አልነበራቸውም። ቃል አቀባዩ እንደ ገለጹት ግን የፋርማጆ ጉብኝት ለዲፕሎማሲያዊ ግንኙነት በር ከመክፈቱ ባሻገር አዲስ የትብብር መንፈስ ይፈጥራል ብለዋል። ብርሃነ በርህ ከአስመራ ዝርዝሩን ይዟል። የፌዴራላዊት ዲሞክራሲያዊ ሪፐብሊክ ሶማሌ ፕሬዝዳንት ሙሐመድ አብዱላሂ ሙሐመድ ፕሬዚደንት ኢሳያስ አፈወርቂ ባደረጉላቸው ግብዣ የሶስት ቀናት ይፋዊ የስራ ጉብኝት ለማድረግ ዛሬ ቅዳሜ እኩለ ቀን አስመራ ገብተዋል። ፕሬዚደንት መሐመድ አብዱላሂ የአስመራ አየር ማረፊያ በገቡበት ወቅት ፕሬዚደንት ሳያስ አፈወርቂና የመንግስት ከፍተኛ ባለስልጣኖች ደማቅ አቀባበል አድርገውላቸዋል። በሺዎች የሚቆጠሩ የአስመራ ከተማ ህዝብም በጎዳና ላይ በመውጣት የሁለቱ አገሮችን ባንዲራዎችን በማውለብለብ ሞቅና ደመቅ ያለ ወንድማው አቀባበል አድርጎላቸዋል። ሁለቱ ፕሬዚዳንቶችም ህዝቡ ላደረገላቸው ደማቅ አቀባበል ከመኪናቸው በመውረድ የክብር ሰላምታቸውን ሰጥተዋል። በዚህ በፕሬዚዳንት መሐመድ አብዱላሂ የተመራው የሶማሌ የልዑካን ቡድን ውስጥ የአገሪቷ የዜና የባህልና ቱሪዝም ሚኒስተር፣ የትራንስፖርት ሚኒስተር፣ የህንፃ ሚኒስተርና በአገሪቱ የውጭ ጉዳይ ሚኒስተር የስቴት ሚኒስትሩ አብረው ይገኙበታል። የሁለቱ አገራት መሪዎችና የሚመለከታቸው ከፍተኛ ባለስልጣኖች በቤተ መንግስት አጭር ውይይት ካደረጉ በኋላ የምሳ ግብዣም ተደርጎላቸዋል። ለፕሬዚዳንት መሐመድ አብዱላሂና ልዑካን ቡድኑ በአስመራ ከተማ አስተዳደር አዳራሽ ለክብራቸው ዛሬ ማታ የራት ግብዣ ተደርጎላቸዋል። ፕሬዚደንት መሐመድ አብዱላሂ አስመራ በሚቆዩበት ቀናት ከፕሬዚደንት ኢሳያስ አፈወርቂ ጋር በሁለቱ አገራት መካከል ያለውን ግንኙነት ለማሳደግና ለማጠናከር የሚያስችል እንዲሁም በአካባቢውና በቀጠና ስላለው ሁኔታ ውይይት እንደሚያደርጉና የጋራ መግለጫም እንደሚያወጡ ታውቋል። በሌላ በኩል በፕሬዚዳንት መሐመድ አብዱላሂ የሚመራው የልኡካን ቡድን የተለያዩ የልማት ቦታዎችን እንደሚጎበኝም ታውቋል። ብርሃነ በረሃ ለአሜሪካ ድምፅ ካሳቱ ያለን ዜና በዚሁ ይጠቃልላል። ሰሎሞንን ለዜናው እናመሰግናለን። ልክ ነው ጠቅላይ ሚኒስትር አብይ አህመድ እንግዲህ በውጭ ሀገር የሚኖሩ ኢትዮጵያውያን ጋር ሊወያዩ የቀሯቸው ወደ አርባ ደቂቃዎች የሚሆኑ ናቸው። በስፍራው ዘጋቢያችን ሰለሞን አባተ ይገኛል። በስልክ ይሰማን ከሆነ ሰለሞን፣ እንደምናመሸ ጤና ይስጥልኝ ሄኖክ ትዝታ፣ ቆንጅት፣ እንደምናመሻችሁ እንደምናመሸ። እስኪ አሁን በአዳራሹ ያለውን ሁኔታ በመግለጽ ጀምርልን። አዳራሹ ውስጥ አሁን ብዙ ሺህ ቁጥር ያለው ሰው ገብቶ የጠቅላይ ሚኒስትሩን መድረስ እየጠበቀ ነው። ቀደም ሲል እኔ እዚህ እንደደረስኩኝ በዚህ ግዙፍ የሆነ ኮንቬንሽን ሴንተር በሚገኝበት ሁለት ብሎኮች፣ ሁለት ትልልቅ መንገዶች መካከል የሚገኝ እጅግ ግዙፍ የሆነ አዳራሽ ዙሪያውን በጣም ብዙ ቁጥር ያለው ሰልፈኛ ነበር የነበረው። ከተሰለፈው ለመግባት ከተሰለፈው ሰው መካከል አንዳንዶቹን አለፍ አለፍ እያያዝንኩኝም አነጋገር ያለሁኝ አዳራሽ ውስጥ ስገባ ከዚያ እጅግ የበዛ ቁጥር ያለው ሰው ደግሞ ገብቶ የጠቅላይ ሚኒስትሩን መድረስ እየተጠባበቀ ነው። በጣም ሞቅ ያለ ስሜት ነው ያለው። በዚህ አዳራሽ ውስጥ ብዙ ጊዜ በጭፈራ በዘፈን፣ በመዝሙር የታጀበ አጠባበቅ ነበር ለጠቅላይ ሚኒስትሩ እየተደረገላቸው ያለው። አሁንም ሰው በትዕግስት እና በሥነ ሥርዓት እየጠበቀ ነው የጠቅላይ ሚኒስትሩን መድረስ። እንግዲህ ሰለሞን አስቀድመን አንተን ለማግኘትም እየሞከርን እያለ ከህዝቡ የነበረውን አስተያየት ስናሰማ ነበረ። ከተለያዩ ቦታዎች ናቸው ሰዎች የመጡት። ተስፋቸው ምንድን ነው ያጋሩት። በፊት የዚህን ዝግጅት አስተባባሪ ኮሚቴ የዋናውን ኮሚቴ የአባልና የሚዲያና ኮሚኒኬሽን ኮሚቴውንም ሰብሳቢ አጠገቤ ይዣለሁኝ አቶ አቤል ጋሼ ይባላሉ ምናልባት መጠየቅ የምትፈልጓቸው ነገሮች ካሉ ስለዚህ አቀባበል እና ስለ ዝግጅቱ ላገናኛችሁ እችላለሁ በጣም ጥሩ እስኪ ከአቶ አቤል ጋሼ ጋር አነጋግረንና በዚህ ጉዳይ ላይ አቤል ነኝ ጤና ይስጥልኝ ሚዲያ ኮኦርዲኔተር ነኝ እንደምን አሉ አቶ አቤል። እንግዲህ እስኪ ጠቅላይ ሚኒስትሩ በመሀላችሁ ሊገኙ የሚቀሯችሁ በጣም ከአንድ ሰዓት ያነሰ፣ እንዲያውም አርባ ደቂቃ የሚሆን ነው። ለምንድን ነው ለኢትዮጵያውያን ማህበረሰብ ጠቅላይ ሚኒስትሩ እዚህ መገኘታቸው ጠቃሚ ነው ብላችሁ ስትሰሩ የቆያችሁት? እንደሚታወቀው የዲያስፖራ ኮሚኒቲ ኢትዮጵያ ብረሳሽ ቀኝ እጄ እርሳኝ የሚል ነው። ሁልጊዜ ሀገሩ ነገር በልቡ ያለ እዚህ በአካል ቢቀመጥ ልቡም ነፍሱም ኢትዮጵያ ያለ ነው እና ለመጀመሪያ ጊዜ ከሀገሩ ጋር በነፃነት ያለ ፍርሃት ህብረተሰቡ ጋር ተቀላቅሎ ይህን በተለይ አዲስ የመጣውን ራዕይ ተካፍሎ ሀገሪቱን ከፍ ወዳለ ወደ ልዕልና፣ ወደ ቀደመ ክብሯ የሚመልስበት በሰላም በድገት እርምጃ ውስጥ ደግሞ ተሳትፎ እንደ ዜጋ የሚገባውን የሚያደርግበት አዲስ ጊዜ ተከፈተ ስለሆነ በዚህ በጣም ተደስተን ዛሬ በጣም ከቁጥሩ ከአርባ ከሀምሳ ሺህ በላይ የሚሆን ህዝብ ገና ግማሹም ውጭ ነው እየገባ ያለው በዚህ ሰዓት። በጣም በደስታ በተለያየ አይነት አሸብርቀን በኢትዮጵያ ባንዲራ፣ በተለያየ ብሔረሰባዊ ዘፈኖች፣ አገር ባህል መገለጫዎች ልብሶች ሁሉ መለበሱ ኢትዮጵያዊነትን በሚገልጹ መልኮች ተቀምጠን ደምቀን ነው የምንታየው። የኢትዮጵያ ሰርግ ነው ብለን ሁላችንም የሰርገኞቹን እናያለን። ነው ኢትዮጵያ ታላቅ ሀገር ናት። የኢትዮጵያ ህዝብ ጨዋ፣ ለዘመናት ታሪክ ያለው የአፍሪካ ብርሃን የሆነ ህዝብ ነው። ይህንን ወደ የሚገለጥበት መንገድ በተለይ ደግሞ የዲያስፖራ ኮሚኒቲ ሀገሩ ጋር እንደገና በአንድነት ሆኖ የሚቀጥልበት መንገድ ለመጠር የመጡ ስለሆነ ወደ አስራ አራት ሺ ኪሎ ሜትር በላይ ተጉዘው እኛም ማጠፋውን ለመመለስ የተዘጋጀንበት ሰዓት ነው። በጣም ደስ ብሎናል። አዳራሹ በፍቅር በሰላም በደስታ በዘፈን የሞላ ነው። ደስ እያለን በዚህ እየተገለጥን ነው። እንግዲህ እስካሁን አቶ አቤል አብዛኛው ህዝብ እየገባ ይመስላል። የቀሩትን ለመያዝ ይችላል? ቦታው እንዴት ነው ታስገባላችሁ? እንግዲህ አዳራሹን ስንከራየው ሀያ አምስት ሺህ ብለን ቁጥር እንያዝ እንጂ ከዚያ በላይ ሊመጣ እንደሚችል ማሰብ ፍሌክሲቢሊቲ ባለው መንገድ አዳራሽተን የጠበቅ ነው። ሰዎች ሁሉ ከቆሙ ቁጥሩ እስከ አርባ አምስት ሺ እስከ ሀምሳ ሺህ የማስተናገድ ችሎታ እንዳለው አዳራሹ ተነግሮናል። ህዝቡ በአሁኑ ሰዓት አይኑም ልቁም መድረኩ ላይ እኒህን ታላቅ መሪ እየጠበቀ ነው ያለው። የሚገባውን ቁጥር እስተቻል ድረስ ለማስተናገድ ተዘጋጅተናል። ከሁሉ በላይ ግን በፊት በህዝቡ ላይ የሚታየውና የረበበው የሰላምና የአንድነት የፍቅር መንፈስ ሁሉንም በአንድ ላይ ለማስተናገድ በሚችንበት ሁኔታ ያለነው መስለው ትዝታ አቶ ይቅርታ አቶ አቤል፣ ቆንጂት ነበረች ቀደም ብላ ቆንጂት ነበረች ቀደም ብላ የጠየቀችው አቶ አቤል፣ አመሰግናለሁ ስለ ትብብሮ። ሜር ባውዘር የዋሽንግተን ዲሲ ከንቲባ ባውዘር ዛሬ የኢትዮጵያ ቀን ብለዋል። ይህ አዳራሹ ውስጥ በምን ሁኔታ ነው የተገለጠው? ሜሯ ተገኙ፣ ይቅርታ፣ ከንቲባዋ ተገኙ። እንደዚሁ በክብር እንግዳ የሚጠበቁ ናቸው። ከጠቅላይ ሚኒስትሩ በፊት ቦታቸውን ይይዛሉ። የዋሽንግተን ዲሲ መንግስትና ተወካዮቻቸው በእሳቸው መሪነት ለሚመጡት ተገቢም ቦታ ይዘን እየጠበቅ ነው፣ ይመጣሉ። እንደሚታወቀው ከኢትዮጵያ ውጭ በጠቅላላውን በቁጥሩ ከመቶ ከሁለት መቶ ሺ ሕዝብ በላይ ያለበት ከተማ ነው ዲሲ ሜትሮ ኤሪያ የኢትዮጵያውያን። በዚህ አካባቢ ከፍተኛ ድምፅ አላቸው በሚሰጡት የፖለቲካ ድምፅ ተሰሚነት ስላላቸው ቋንቋችን እንኳ በማዘጋጃ ቤቱ ታዋቂነት ኑሮት አገልግሎት የሚሰጠው በአማርኛም፣ በትግርኛ፣ በኦሮሞኛ አይነት ቋንቋዎች ነው። ይህን አይነቱ እውቅና ያለበት ከተማ ስለሆነ መሄሯም ይህን በማወቅ መጣው። ዛሬ ቀኑን የኢትዮጵያ ቀን ብለውታል። እውነት ነው፣ የኢትዮጵያ ቀን ነው። ኢትዮጵያውያን አምረው ደም ከሚገኙበት ሰዓት ነው። በጣም ጥሩ እናመሰግናለን። አንድ ጥያቄ እንደው ላንሳ ና በተለይ በዚህ በዋሽንግተን ዲሲ የሚካሄዱ ጉባኤዎች መሪዎች በሚገኙበት ጊዜ ኢትዮጵያውያን ከዚህ ቀደም ውጭ ሆነው በተቃውሞ ነበረ ተሰልፈው ድምጻቸውን ሲያሰሙ የነበሩት፣ አሁን ደግሞ በውይይት ወደ ውይይቱ መድረክ የመጡበት ሁኔታ ነው ያለውና እንደ ማህበረሰቡ ወኪል ምንድን ነው ይሄን ለውጥ ያመጣው ብላችሁ ታስባላችሁ? እንግዲህ የጠላቻን ግንብ ማፍረስ የፍቅርን ድልድይ መገንባት የሚለው መሪ ቃል የተሰመረበት ነው። በዚህ መሪ ቃል ስር ነው ጠቅላይ ሚኒስትር የመጡት ለረጅም ጊዜ ባይተዋር ሆነን የኖርንበት ይህ ደግሞ የነበረው የጸብ ግንብ በተለይ ከኤምባሲውም ጋር ከመሳሰሉት ነገሮች ፈርሰው ዛሬ ባለቤትነት የእኛ ነው፣ ይህ ኤምባሲ የእኛ ነው የሚል መንፈስ ይዞ ኢትዮጵያውያን ዛሬ በዚህ ፕሮግራም ውስጥ ሙሉ ተሳታፊ ነው እየተገለጽ ነው ያለው እና ለረጅም ጊዜ የነበረው ያለመግባባት የመለያየት መንፈስ ከፍ ወደ ልዕልና የመጣበት የብርሃን ጊዜ ነው። ይህን የሆነው በተለይ ባለፈው ሐሙስ ዕለት ጠቅላይ ሚኒስትሩ ዓርብ ዕለት ነው ብዙ ጊዜ ውጭ ቆሞ የነጻነትን ድምፅ የሚያሰማ የነበረውን ወንድማችን ሽመልስም ከኢትዮጵያ ባንዲራ ጋራ ይዘውት በገቡት ጊዜ ይህ የመጨረሻው የነጻነት የአንድነት መገለጫ አሁን ሆኖ ነው የታየው። በጣም ደስ የሚል ጊዜ ነው። ጠቅላላውን ግን ሰላም፣ ፍቅር፣ አንድነትና ይቅርታ የሰዓቱ መገለጫ ቋንቋዎች ናቸው። መርበባቸውን በላያችን ላይ ይታያል። በጣም ጥሩ እናመሰግናለን። አቶ አቤል ጋሼ የዚህ በዩናይትድ ስቴትስ ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ጉብኝት የሚያስተባብረውን ኮሚቴ ወክለው ለሰጡን ማብራሪያ እናመሰግናለን። እስኪ ወደ ስቱዲዮ መልሱንና እስኪ ምስሎቹን እንመልከት። የአሜሪካ ድምጽ ሬዲዮ ከምሽቱ ሶስት ሰዓት ጀምሮ በኢትዮጵያ ሰዓት፣ በዚህ በዋሽንግተን ዲሲ ሰዓት አቆጣጠር ከምሽቱ አራት ሰዓት በኢትዮጵያ ሰዓት አቆጣጠር ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ንግግር በቀጥታ የምናስተላልፍ ይሆናል። አሁን አዳራሹ እየተጠበቁ ነው የሚገኙት። አስቀድማችሁ ስትመለከቱት የነበረው ምስል ጠቅላይ ሚኒስትሩ እንደዚሁም ደግሞ የዋሽንግተን ዲሲ ሜር ወይም ከንቲባ እንደሚገኙ ነው የገለጹልን። እናመሰግናለን ሁላችሁንም። ሄኖክ እንግዲህ እንደተገለጸው ዛሬ በዋሽንግተን ዲሲ የኢትዮጵያ ቀን ነው። ሜሪየል ባውዘር ከንቲባዋ ናቸው። ይህንን ዕለት የኢትዮጵያ ቀን ብለው በአዋጅ ነው ያስነገሩት። አዋጅ ነው ፈርሞ ያወጡት ከንቲባዋ፣ እና በጣም የደመቀ ቀን ነው ማለት ይቻላል ለዋሽንግተን ዲሲ በጣም ጥሩ እናመሰግናለን። አሁን ወደ ተከታዩ ዘገባችን ይሆናል። በተጨማሪ አንድ መረጃ ለመጠፊ ያህል ለአድማጮቻችን የአሜሪካ ድምፅ ከኢትዮጵያ ቴሌቪዥን ጋር በመተባበር ለኢትዮጵያ ቴሌቪዥን ተመልካቾች ለኢትዮጵያውያን ተመልካቾች የጠቅላይ ሚኒስትር አብይ አህመድን ንግግር ጥራት ባለው የሳተላይት መስመር በቀጥታ ያስተላልፋል፣ በኢትዮጵያ ቴሌቪዥን። ስለዚህ ይህንን ፕሮግራም እየተከታተላቸው ይህንን የሬዲዮ ስርጭት እየተከታተሉ ያሉ አድማጮቻችን ሁሉ የጠቅላይ ሚኒስትሩ ንግግር ከሶስት ሰዓት ተኩል ጀምሮ በቀጥታ ማሰራጨት ይጀምራል። የኢትዮጵያ ቴሌቪዥን እና የአሜሪካ ድምፅ በመተባበር ጠቅላይ ሚኒስትሩ እንደደቡ የምትግራቸው እንደዚሁ ይተላለፋል። እንድትከታተሉ እንጋብዛለን። ሰለሞን፣ ለማጣራት ያህል ሰዓቱ ሶስት ሰዓት ተኩል በኢትዮጵያ አቆጣጠር ነው፣ ከምሽቱ በኢትዮጵያ አቆጣጠር አሁን መተላለፍ ጀምሯል። አሁን አየር ላይ ነው። የኢትዮጵያ ቴሌቪዥን የአሜሪካ ድምፅን ራስ ያላቸው የአዳራሽ ስዕሎች ይዞ ልክ ሶስት ሰዓት ላይ ሲሆን ግን የጠቅላይ ሚኒስትሩ ንግግር ይደረጋል ተብሎ እየተጠበቀ ነው፣ ይታመናል ያን ጊዜ ይናገራሉ ተብሎ ለማንኛውም ግን እየተጠበቁ ነው። አሁን ጠቅላይ ሚኒስትሩ ከምሽቱ አራት ሰዓት ከምሽቱ አራት ሰዓት ሶስት ሰዓት በዚህ በዋሽንግተን ዲሲ አቆጣጠር በአዲስ አበባ ደግሞ ከምሽቱ አራት ሰዓት ነው የሚሆነው። ከምሽቱ አራት ሰዓት ነው የሚሆነው። ልክ ነው። በዛን ሰዓት እንግዲህ እንጠብቀሃለን ሰለሞን። እንግዲህ እየተዘዋወርክ ማህበረሰቡ ውስጥ አስተባባሪዎቹንም፣ እንደዚሁም ደግሞ አስቀድመው ጠቅላይ ሚኒስትሩ ከፖለቲካ ኃይሎች፣ እንደዚሁም ከንግድ መሪዎች እና ከተከበሩ ሰዎች ጋር ሲወያዩ ነበር፣ እሱንም እናስደምጣቸዋለን። አንተንም እያመጣንህ በአዳራሹ ያለውን ሁኔታ ታብራራልናለህ። እናመሰግናለን። አሁን ወደ መቀሌ ከተማ ይሆናል የምናልፈው። የሰላማዊ ሰልፍ መካሄዱን ነው ዘገባው የደረሰን። በመቶ ሺህ የሚቆጠር ሕዝብ በጠዋቱ በሁሉም አቅጣጫ ወደ ስቴዲየም ትግራይ መጉረፍ እንደጀመረ ዘጋቢያችን አለም ፍስሀ ከመቀሌ ይልኮልናል። በኢትዮጵያ፣ በኤርትራና የክልል ባንዲራዎች የደመቀ ነበር። ሰልፈኞች በህወሀት የትግል ጊዜ ካለፉ ሰማዕታት የተወሰኑ ለማሳያ ይዘው የዞሩ ነበር። በዚህ ሰልፍ የኢንጂነር ስመኘው በቀለ በብዛት ይታያል። በኢንጂነር ስመኘው በቀለ ሞት ህዝብ እንዳዘነና እንደተቆጣ ያስታውቃል። ለዚህም በባነርና በቲሸርት ምስልን በማሰራት በስተደሙ ተለቅልቆ ነበር። ሰልፉ በፖሊስ ኦርኬስትራ ማርሽ ባንድ ታጅቦ ሜዳውን ከዘረ በኋላ የሰልፉ ስነ ስርዓት ለመጀመር የሰማዕታትን ዝክር የህልና ጸሎት ተደርገዋል። እንዲሁም የህልውናችንና ምት ቅላችን ምሰሶ የሆነው ታላቁ የህል ሴኔትን ባለአደራ የነበረውና በድንገት ሕይወቱን አጣው ጀግናው ኢንጂነር ስመኘው በቀለ ለሁሉም መሰማታት ለማስታወስ ሁላችንም ቀይ ከያለንበት ተነስተን በህሊና ጸሎት ለማሰብ እንዘጋጅ። ከዚህ በመቀጠል በህወሓት የሚታወቀው ገናና መዝሙር ሰልፈኞችን በአንድነት እንዲህ ብለዋል። በመሃል ሜዳ የተለያዩ ምልኢቶች ይካሄዱ ነበር። የትግራይ ባንዲራ የለበሱ የሁሉም ክልሎችና፣ የኢትዮጵያና የኤርትራ ባንዲራ የያዙ ተጠቅልቀው ነበር። ከዚህ በተጨማሪ ስታዲየሙ በተለያዩ መፈክሮች ለምሳሌ የኢትዮ ኤርትራ ሰላም በጥናት እንቆማለን፣ ህገ መንግስታችንና ፌዴራል ስርዓታችን ይከበር፣ ዘር በመለየት የሚደረገው ጥቃት ይቁም የሚሉ መፈክሮች ስታዲየሙ ሞልተዋል። ከዚህ በኋላ የህወሀት ማዕከላዊ ኮሚቴ አባልና የመቀለ ከተማ ምክትል ከንቲባ አቶ ብርሃነ ገብረየሱስ እንኳን ደህና መጣች ካሉ በኋላ የሰልፍ ዓላማ እንዲህ ገልጸዋል። ዕላማ እዚ ሰልፊ ብዋናነት ኣብ መንጎ ክልተ ኣሕዋት ህዝብታት ኢትዮጵያን ኤርትራን ንኽልተ ዓሠርተ ዓመታት ዝጸንሐ ኣይሰላማይ ኩናት ኣብቂዑ የዚህ ሰልፍ ዓላማ በሁለት ወንድማሞች ሕዝቦች ለሁለት አስርተ ዓመታት የቆየ ሻከረ ግንኙነት ተበጥሶ በሁለቱ ሕዝቦች የተጀመረውን የሰላም ግንኙነት ለመደገፍና ለተግባራዊነቱም በሕዝብ ተሳትፎ እንዲኖረው ያለን ልባዊ የሰላም ዝግጅነትና ፍላጎት ለመግለጥ ነው። በተጨማሪ በአገራችን በዚህ ጊዜ እየታዩ ያሉ የሰላም ጠንቅ የሆኑ ምልክቶች ለማውገዝ ሲሆን በዚህ አጋጣሚ ከሁለት ቀናት በፊት ሕይወታቸውን ላጡጅግና ጅግና የህዳሴ ግድብ ኢንጂነር ስመኘው በቀለ የተሰማን ሐዘን ለመግለጽና የዚህ እኩይ ተግባር ተሳታፊ ኃይሎች በቁጥጥር ስር ውለው አስፈላጊውን እርምጃ በመውሰድ ለህዝብ እንዲገለጽ ጥሪያችንን ለማቅረብ ያለመ ሰለማው ሰልፍ ነው። አቶ ብርሃነ እንዲህ ካሉ በኋላ ለዕለቱ ክብር እንግዳ ዶክተር ደብረጽዮን ገብረ ሚካኤል ሰልፉን ምክንያት በማድረግ መልእክት እንዲያስተላልፉ ጋብዘዋል። ዶክተር ደብረጽዮን ነዚህ አቅላምን መስተውዓልን ክብሩ ሕዝቢ ትግራይ ትማሊ ብኣልሱ ሰዕሮምን ተስፈኛታ ዓይልካ ትንትዕትን ናይ ሕሶት ወፍርን ተቐነን እናካየዱ ከሰብኩንዎ ላዕልን ታሕቲ ናወዱ ይርከቡ እዚ ታጋይ ኣስተዋይ ናትእግስተኛ ትግራይ ህዝብ ትናንት በትግሉ ያሸነፋቸው የትምክት ኃይሎች የውሸት ዘመቻን እያካሄዱ አንገቱን ሊያስደፉት ላይና ታች እያሉ ይገኛሉ። በተለይ በቅርብ ጊዜ በሁሉም ህዝቦች መስዋዕትነት የተገነባ ህገ መንግስታዊ ስርዓታችን አደጋ ላይ የሚወድቅበት ማንነት መሠረት ያደረገ ጥቃት እየተስፋፋ የመጣበት የአገራችን ክብርና ላዕላዊነት ወደ ጥያቄ ምልክት የገባበት በዓለም ተፈጥሮ የነበረ እውንታዊ የአገራችን ገጽታ እየተባላሸ የመጣበት ሁኔታ ተፈጥረዋል። ሥርዓታችንን ለማፍረስ የሚደረግ ውዲት ብሔርና ብሔረሰቦች በአንድነት መታገል ይገባናል ብለዋል ዶክተር ደብረ ጽዮን ከዚህ በመቀጠል በኢትዮ ኤርትራ የሰላም ሁኔታና ያላቸውን ዝግጁነት በተመለከተ ጊዜ من كُلّ طنا نير تراز حلفنا إسلام أوعيت مسارات كلّ يوم مرّت حاجة راتنا تعلم إستدكت دكتور أبي احمد رئيس جانث حاجة رئيتر أي شيء سياسي كوركين إن... أب أسم رانداتي ساوان بمرحاب عدوس نا إسلام مراف جميرة مللو تعلم إستدكت دكتور أبي أحمد وصودو تبكسون وطبقصن... رئيس جانثي سياسي كوركين زاو ميلاشين جلناهوري بزغط أمهم جلناهبطو በቅርብ ጊዜ መንግስታችን ለኤርትራ መንግስት ሲያስተላልፈው የሰላም ጥር መሠረት፣ የሁለት አገር መሪዎች ዶክተር አቢይና ፕሬዚደንት ኤርትራ አቶ ኢሳያስ አፎር በአስመራና በአዲስ አበባ በመገናኘት አዲስ የሰላም ምዕራፍ ጀምረዋል። ጠቅላይ ሚኒስትር ዶክተር አቢይ አህመድ ለወሰዱት ተነሳሽነት ፕሬዚደንት ኢሳያስ አፎርቂ ለሰጡት መልስ ያለን ክብር በዚህ አጋጣሚ ለመግለጽ እወዳለሁ። ይህ የተጀመረ ሰላም ከሁሉም በላይ ለትግራይ ህዝብ የሚጠቅምን ነው የምንቀበለውን ነው። እንደሚታወቀው መንግስታት በሌላ መንግስት ሊተኩ ይችላሉ፣ ህዝብ ግን ሊተካ አይችልም። የዘለዓለም ነዋሪ በመሆኑ ሰላማችን ዋስትና እንዲኖረው ሁለቱ ህዝቦች እንዲወያዩበት ማድረግ ጠቃሚ ነው። ስለሆነም የኢትዮጵያና የኤርትራ ህዝብ በተለይ ደግሞ የኤርትራ ህዝብ፣ የትግራይ ህዝብና የአፋር ህዝብ የሚወያዩበት መድረክ እንዲዘጋጅና ግንኙነታችን ወደነበረበት እንዲመለስና ተባብረውና ተደጋግፈው ቀጣይ ጉዟችን ሊሳካ ልንሰራ ይገባል። በሂደት ችግሮች ገጥሞውን እንኳ ቢኖሩ በአንድ ጉድጓድ የተቀበሩ ሰማዕታታችን እያስታወስን የሰማዕታትን አድራ እንደማንረሳ በተግባር እንግለጽላቸው። የትግራይ መንግስትና ህዝብ ከኤርትራ ህዝብ ያለው ግንኙነት ወደ ነበረበት ለመመለስ ተዘጋጅቶ በምኘት እየጠበቀው መሆኑን ለኤርትራ ህዝብና መንግስት ለመግለጽ እንወዳለን። ካለፈው መጥፎና ጥሩ ታሪካችን ተምረን ለሁለቱ ህዝቦች ጠቃሚነት ለመስራት ዝግጅ ነን። ዶክተር ደብረጽዮን ከኤርትራ ህዝብ ከኢትዮጵያና መንግስት ጋር ዘላቂ ሰላም ለመመስረት ያላቸው ምኞት ከገለጹ በኋላ በኢንጂነር ስመኞ በቀለ ሞቱም እንዲህ ብለዋል ኣብዚ ሓለፉ ክልተ መዓልትታት ፍራ ዓዲ ልዑል ዝኾነ ሃርበኛ ልምዓት እንጂነር ስመኞ በቀለ ተሰዊዩ ኣሎ እንጂነር ስመኞ በቀለ ህዳሴ ሃገርና ግሁድ ንምግባር ኣብ ዝግበሩ ርብርባት ካብኡ ዘድሊ ኩሉ ዓይነት ተወፋይናት እናርአየ ዝመፀአ ኣንበሳ ልምዓት ነይሩ ባለፈው ሁለት ቀናት የልማት አርበኛ ኢንጂነር ስመኘው በቀለ ተሰውተዋል። ኢንጂነር ስመኘው በቀለ የአገራችን ህዳሴ እውን ለማድረግ በሚደረገው ርብርብ ከሱ የሚጠበቅ ሁሉ አይነት እያደረገ የመጣ የልማት አንበሳ ነበር። ኢንጂነር ስመኘው የህዳሴ ግድብ ወደ ተግባር ለመቀየር በሙሉ ወኔና አገራዊ ስሜት እየተረባረቡ በነበረበት ጊዜ የሚያስደነግጥና የሚያሳዝን የልማት አርበኛ ሞት በመስማታችን ህዝብና የትግራይ ክልል መስተዳድር በጥልቅ ሐዘን ይገኛል። ኢንጂነር ስመኛው በቀለ ለአገሩ ለነበረው የላቅ አበርክቶ ከፍ ያለ ክብር እንደምንሰጠው ለመግለጽ እንወዳለን። የዚህ ጅግና ገዳዮች በፌዴራልና ክልል ትብብር በቁጥጥር ስር ውለው የሚገባቸውን ቅጣት በመስጠት ለህዝብ ይፋ እንዲሆን እንጠይቃለን። በተመሳሳይ በሰኔ 16 የጠቅላይ ሚኒስትር ዶክተር አብይ አህመድ የድጋፍ ሰልፍ ባጋጠመ ጉዳት ማዘናችንን የገለጥን ለዚህ ተግባር ፈጻሚዎች የሚገባቸውን ቅጣት በመስጠት ለህዝብ ይፋ እንዲሆኑ ጥሪያችንን እናስተላልፋለን። በዚህ አጋጣሚ ለቤተሰቡ ወዳጆችና ለኢትዮጵያ ህዝብ ጽናት እየተመኘን ጓድ መለስና ኢንጂነር ስመኘው በቀረን የጀመሩትን ህዳሴ ግድብ ወደ መጨረሻው ለማድረስ ሁሉንም አይነት ድጋፍ እንደምናደር በመንግስትና በህዝብ ደግመን ቃል እንገባለን። ዶክተር ደብረጽዮን ገብረ ሚካኤል በኢንጂነሩ ሞት የተሰማቸውን ሀዘን ከገለጹ በኋላ ለትግራይ ህዝብ ይህንን መልእክት አስተላልፈዋል። ህዝብ ትግራይ ناعجرو حلف مسوات زخاف لمبر حلف دق مزحات تايكونن مش كلهم بهرات بيرسبات مجدات بمعرض نبر الله زخبر الله نزل مع من هنا زر واروز بيو بس علون كر واروز بيو جنة ناعجر نزل راجس كن اتخالي وجز تاعته زيجا حادي ولماني اتخالي تلماني بمهانة يكونن ذلنا عدل ወይ ተከባቢር ካብ ብማዕብር ምንባር እዩ ወይ ድማ ምብትታን እዩ። የትግራይ ህዝብ የተለየ መሥዋዕት ከፈለ እንጂ የተለየ ጥቅም ጠያቂ አይደለም። ከሁሉም ብሔርና ብሔረሰቦች በእኩልነት የሚኖርባት የለማች አገር ለመገንባት የሚታገል ህዝብ ነው። የሀገራችን አንድነት የሚረጋገጥ ግን አንዱ ለማኝ ሌላኛው ሰጪ በመሆን አይደለም። ያለንን እድል ወይ ተከባብረን በአንድነት መኖር ነው ወይም ደግሞ መባታተን ነው። በዚህ ጊዜ ሥርዓታችን ለማፍረስ እንቅልፍ ያጡ ወገኖች የሁሉም ችግር ምክንያት ከትግራዋይ ለመተሳሰር ቀላል ሆኖባቸዋል። አውሎ ንፋስ ማን አነሳው ተብሎ ቢጠየቁ እንኳን የሚመልሱት መልስ መገመት አያስቸግርም። የትግራይ ህዝብ አሁኑም ለሁሉ በትዕግስትና አርቆ በማሰብ ሁሉ እንደሚያልፍ በማመን በአውራ ስርሃን ታገል አሁኑም እንደ ትናንት የትግራይ ህዝብ ሰላም የሰፈነባት ዲሞክራሲ የተረጋገጠባት በልማት በዓለም ማሳያ የሆነች ኢትዮጵያ ለመገንባት በሚደረግ ትግል ከሁሉም ብሔርና ብሔረሰቦች ችግሮች በመሆን ድርሻህን ተዋጣ። በወቅታዊ ችግሮች ወደ ኋላ ሳትል ወደፊት ምርሽ። በመጨረሻ በትግራይ የተጀመረ የለውጥ እንቅስቃሴ አጠናክረን በመቀጠል የሰላም የዲሞክራሲ የመልካም አስተዳደር ችግሮችን ደረጃ በደረጃ በመፍታት ለውጥ እንደምናመጣ ላረጋግጥላቸው ወዳሉ። አሁንም እንደ ድሮው የህዝባችንን አንድነት ይዘን የማንሻገረው ወንዝ የለም። ክብርና ሞገስ ለጀግኖች ሰማዕታት። አመሰግናለሁ። የመቀለ ከተማ ሰላማዊ ሰልፍ ሲጠናቀቅ ነገ በሁሉም የትግራይ ወረዳዎችና ከተሞች እንደሚካሄድ ታውቋል። የመቀለ ከተማ ሰላማዊ ሰልፍ ሰልፈኞች የኢትዮጵያ ህዝብ መዝሙር በመዘመር ነው በሰላም ያጠናቀቁት። መልካቾቻችን አድማጮቻችን፣ እንግዲህ ሰሞኑን ጠቅላይ ሚኒስትር አቢይ አህመድ ወዲህ ወደ አሜሪካ ከመጡ ወዲህ በርካታ ክንውኖች ላይ ሲሳተፉ ነበር። ትላንት ቀን ላይ ከፖለቲካ ድርጅት መሪዎች ጋር ተገናኝተዋል። የተለያዩ የፖለቲካ ድርጅት መሪዎች ጥያቄ አቅርበውላቸዋል። የሚመኙትን ገልጸውላቸዋል። ጠቅላይ ሚኒስትሩም መልስ ሰጥተዋል። ቆንጅት ተከታታይ አዎ፣ ካገኘሁት ላይ የተወሰነውን ጠቅላይ ሚኒስትሩ የተናገሩትን ይዣለሁኝ። ለተነሱት ጥያቄዎች ጠቅላይ ሚኒስትሩ ዝርዝር መልስ ነው የሰጡት። የቀረቡትም ጥያቄዎች ሀገራዊ ጉባኤ፣ የሽግግር መንግስት፣ የሲቪል ማህበረሰቦችና ድርጅቶች ህጉን የተመለከቱ የኢትዮ ኤርትራ የሰላም ምስረታና ተያያዥ ጉዳዮች፣ ሌሎችም ብዛት ያላቸው ጥያቄዎች አንስተውላቸዋል። ለአሁኑ ለዛሬ ያህል ወደፊት ዘርዘር ባለ መልኩ እንመለስበታለን። ጠቅላይ ሚኒስትሩ ካደረጉት ጠቅለል ያለ ንግግር ባጭሩ እናሰማችሁ። ብዙ ጊዜ እርቅ ስንል የማያግባባ አንድ የሁሉ ነገር ስለምናመጣ ስለሆነ ኦርቶዶክስ ሳይታረቅ እና አንድ ሳይሆን እስላም በተለያየ ኮሚቴ ሳይከፋፈል እና አንድ ሳይሆን የብሔሮች አስተሳሰብና መገታ ከሀገር አንድነት ጋር ለመደማመጥ የሚያስችል አውድ ሳይፈጠር ብሔራዊ እርቅ ብንልም የአንድ ሰሞን ነገር ነው። ሩዋንዳ ላይ፣ ሳውዝ አፍሪካ ላይ ያሳካው የሸምጋዮቹ ጉዳይ አለ። ሁላችሁ እንደምታቁት ጋቻቻና ኡቡንቱ ነው። እኛም ጋር የሚሰራው የነበረው የለመድ ነው፣ ሽምግልና ነው። ያ ሲሆን እርቁ ሙሉ ይሆናል። የእኛን እርቅ ሙሉ የማያደርገው በኋላ ወጣቱ እንዳነሳው ላለፉት አርባ ሃምሳ ዓመታት የነበረው ጥያቄ ቤዚካሊ ሁለት ነው። አንደኛው የማንነት ጥያቄ ነው። ሁለተኛው ደግሞ የኢኪቲ ጉዳይ ነው። መሬት ጥያቄ ጨምሮ የሀብት ክፍል ጉዳይ ነው። ይህን ጥያቄ ያነሱ የፖለቲካ ሰዎች ዛሬም በውስጣችን ያሉ፣ እነሱም ባይኖሩ ሀሳቡ እኛ ውስጥ የገባ ነው። የማንነት ጥያቄ ለጥቃ በዓመታት ተቀልቅሎ ዛሬ ከዛሬ ጀምሮ ስታቸው ወደ ፌደራል ስርዓቱ እናደው ብንድንም ሌላ ኬኦስ ነው ምናምን። መጀመሪያ ሀሳቡን በተደራጀ መንገድ መሸጥ ማስተማር ያስፈልጋል። ምን አይነት የፌደራል ሲስተም ለኢትዮጵያ ያስፈልጋል ቢለውን ቁጭ ብሎ ማጥናት አፋርም መሄድ፣ ጋምቤላም መሄድ፣ ሱማሌም መሄድ የሁሉንም ስሜት ማድመጥ፣ የሰዎችን ሀሳብ ማወቅ። ምንፈልገው አንድ ጠንካራ ሀገር መፍጠር ከሆነ የሚያቆርጥ ሳይሆን ሀሳባችን የሚገዛ ሰው ማበራከት ያስፈልጋል። ብዙ ሰው እዛ ያለውን ነገር በወጎ ሳይረዳ የሚፈልገው የስርዓት አይነት ነው ይናገሩ። ያ የምንፈልገው የስርዓት አይነት ደግሞ እርቁን የሚያመጣ ሳይሆን ጥላቻ እንዳያመጣ ስለዚህ ነው አንድ ኮሚሽን ያስፈልጋል የሚል ሀሳብ አቅርቤ ነሳል ኮሚሽኑ የሚያስፈልግበት ዋናው ምክንያት በደንብ ማጣት አለ ምን አይነት ስርዓት ለምን ይ የቋንቋ ጉዳይ አንዳንዶቻችሁ እንደምታስቡት ከዛሬ ላይ ጀምሮ ይቁም ብለን የምናቆሙ ማለት ነው አዲሱ ጀኔሬሽን ኢትዮጵያ ውስጥ 49% ፐርሰንት ፖፑሌሽን ከ ከአስራ አምስት አመታችን ይሄ ከራሱ ሰፈር ቋንቋዎች ሌላ ቋንቋ ለመናገር የማይፈልግ የማይደፈር ትውልድ ነው። ይህን ትውልድ ምን አስተምረን ነው ሀገራዊ ፍቅርና አንድነት የምናመጣ የሚለው በተለይ የፖለቲካ ድርጅቶች ተጨማሪ ስራ እንደሚያስፈልግ ብና ስጡ። አያስፈልግም፣ ያስፈልጋል ሳይሆን የምንፈልገው ነገር ፍላጎት ሆኖ የሚሳካ እንዲሆን እንዴት ብንሰራበት ይሻላል የሚለውም ጊዜ ወስዶ መምከር መዘጋጀት ያስፈልጋል የሚል እምነት አለ። ፌስቡክ አት ቪኦኤ አማህሪክ ላይ ከአሜሪካ ድምፅ አብረናችሁ እንቆያለን በማስከተል ጠቅላይ ሚኒስትሩ ማምሻውን ከምሁራን እንደዚሁም ደግሞ ከንግዱ ማህበረሰብ የአካባቢ እንደዚሁም የማህበረሰብ ተቋማት መሪዎችን አነጋግረዋል በዚህ ላይ ትዝታ በላቸው ተገኝታ ነበር ትዝታ ምን ነበረ የተወያዩት ጠቅላይ ሚኒስትሩ እነማንስ ነበሩ የተገኙት ጭብጡ ምን ነበረ አው እንግዲህ ዝግጅቱ የተዘጋጀው በኢትዮጵያ ኤምበሲ ና ቪዥን ኢትዮጵያ ወይም ራእይ ኢትዮጵያ ከተባለ ድርጅት ጋር በትብብር ነው። የተገኙት ታዋቂ የንግድ ማህበረሰብ መሪዎች፣ ምሁራን እንዲሁም የሲቪል ማህበረሰብ መሪዎች ናቸው። ዝግጅቱ የተጀመረው ጠቅላይ ሚኒስትሩን ካስተዋወቋቸው በኋላ የዝግጅቱ አቅራቢዎች የማህበረሰብ ተወካዮች፣ የንግዱም፣ እንዲሁም ደግሞ የማህበረሰብ መሪዎችም ንግግር አደረጉ። ስለ ድርጅቶቻቸው ንግግር አደረጉ ና የሚመኙትን ላቋርጥሽ ነው። አሁን ወደ አዳራሹ መሄድ ይኖርብናል። ወደ አዳራሹ፣ በአዳራሹ የሚታየው ምስል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዋሽንግተን ዲሲ ከማለድ አንስቶ በረጅም ሰልፍ የጠበቃቸውን ሕዝብ ሰላምታ እየሰጡ ነው የሚገኙት። እንግዲህ ሕዝቡ በዚህ በዋሽንግተን ዲሲ እምብርት በምትገኘው ሸዋ አካባቢ ተሰብስቦ ጠቅላይ ሚኒስትሩን አክብሮ ከእሳቸው ጋር ለመወያየት ከየአካባቢው ነቅሎ ነው የወጣው። እንደምትመለከቱት አዳራሹ ግጥም ብሎ ሞልቷል። ልክ ነው። ቀዳማዊት እመቤት ዝናሽ ይታያቸው። አቶ ለማ መገርሳ ይታዩኛል። ዶክተር ወርቅነህ ልክ ነው። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ እንግዲህ ኢትዮጵያዊ ልብስ ለብሰው ነው በአዳራሹ ላይ የተገኙት። ጠቅላይ ሚኒስትሩም ባለቤታቸው እና አሁን ንግግሩ ይጀመራል ማለት ነው። አው ሰለሞን አባተ እዛው መስመር ላይ ይገኛል። የአፋን ኦሮሞ ዝግጅት ክፍላችንም እንደዚሁ በቀጥታ በቪኦኤ አፋን ኦሮሞ ለእናንተ መረጃዎችን እያቀረበ ይገኛል። እንድትከታተሉ እንጋብዛችኋለን። ለትግርኛ ተናጋሪዎች ደግሞ እንደዚሁ በቪኦኤ ትግርኛ ዝግጅቱን መከታተል እንደምትችሉ ለመግለጽ እንወዳለን። እንግዲህ ከዚህ በማስከተል በአዳራሹ የሚገኘው ዘጋቢያችንን ማግኘት ችለናል። በጣም ጥሩ እየሞከርን ነው። እንግዲህ ስናገኘው የምናመጣ ይሆናል። ትዝታ፣ አንቺ አስቀድመሽ ስትነጋገሪ ወደ ነበረው እንመለስና ጠቅላይ ሚኒስትሩ ከንግድና ከማህበረሰብ ተቋማት መሪዎች ጋር ያደረጉትን ውይይት ጭብጥ ስትገልጭልን ነበር እሱን አው እንግዲህ እያንዳንዱ የድርጅት መሪ ለምሳሌ የሴቶች ድርጅት መሪ ነበሩ፣ የክሩ የሰንተር ፎር ራይትስ ኦፍ ኢትዮጵያን ውመን። ቀደም ብለህ አንተ እንዳውም እንዳልከው ቀድሞ የምናውቀው የኢህአዴግ መሪ ሲመጣ ህዝቡ በቁጣና በተቃውሞ ነበር የሚቀበለው። ቲማቲምና እንቁላል ነበረ የምንወረውረው። ዛሬ ግን በመካከላችን ስለተገኙ የምናከብረው መሪ ስለተገኘ ደስ ይለናል የሚል ንግግር ነው ያደረጉት። በጣም ያስደሰተኝ ነገር አሁን ከገለጽሽው ሴቶች አልነበሩም። ሀያ ስድስቱ የፖለቲካ ፓርቲዎች ባደረጉት ውይይት ላይ የሴቶች ተሳትፎ እየጠፋበት ነበርና እዚህ ላይ እንዴት ነበረ? በጣም ጠቅላይ ሚኒስትሩ ራሳቸው እዛ በተደረገው ንግግር ላይ ሴቶች የታሉ ብለው ጠይቀው ነበር መሰለኝ። የዚህ የሰንተር ፎር ራይትስ ኦፍ ኢትዮጵያን ወመን መሪ ስትነጋገር አለን ብላለች፣ በርካታ ሴቶች በግልም በንግድ ሙያ ተሰማርተው የሚገኙ ሴቶች ስላሉ እንዲሁም ደግሞ በምሁራን ማህበረሰብ ውስጥም በርካታ ስለሆኑ ሴቶች ተገኝተዋል በምሽቱ ዝግጅት ላይ እና የምሽቱ ዝግጅት እራትም ነበረበት። ከዛ በኋላ ለቀረበላቸው ጥያቄ ወይም አስተያየት ጠቅላይ ሚኒስትሩ መልስ ሰጥተዋል። ምን አይነት ጥያቄዎች ነበር? የማህበረሰብ ተቋማት እንግዲህ በአንድ ማህበረሰብ ለውጥ ውስጥ በጣም ወሳኝ የሚባሉ ለውጦችን ሊያመጡ የሚችሉ እንደሆኑ ጠቅላይ ሚኒስትሩም ሲናገሩት የነበረ ነው። አልፎም የንግዱ ማህበረሰብ በዛች ሀገር ኢኮኖሚ ሊያበረክተው የሚችለው በተለይ ከዚህ ገንዘብ ይዘው እውቀት ይዘው የእውቀት ሽግግር ሊያመጡ የሚችሉ ናቸው እና እነዚህ ዜጎች ጠቅላይ ሚኒስትሩ ምን አሏቸው? የንግዱ ማህበረሰብስ ምን ጠየቀ? እንደው አንኳር ይቅርታ አንኳር አንኳር ከሆኑት የኢትዮጵያ ሕክምና ማህበረሰብ አባላት መሪው ንግግር ሲያደርጉ አገር ውስጥ ስላሉት ሁኔታዎች ለምሳሌ ማነቆ ስለሆኑ የሙስና ወይንም የስራ መጓተት የፍርድ ቤት መጓተት አይነት እንደዚህ እንዲለወጡ ነው። ሌሎቹ ደግሞ ለምሳሌ የትብብር የተባለውን ድርጅት ከሀያ በላይ የሲቪል ማህበረሰብ ድርጅቶች የተካተቱበትን የሚመሩት የጠየቁት ምንድን ነው? ይሄ ሲኦ የማህበረሰብ ህጉ ማነቆ የሆነው እሱ እንዲነሳ ይጠየቋሉ። በርካቶቹ ኢትዮጵያ ውስጥ ሰላምና ፍትህ ከሰፈነ ገብተው መስራት እንደሚፈልጉ ጠቅላይ ሚኒስትሩም ደግሞ ገብታችሁ በየሙያችሁ ስሩ ነው ያሉት። ለምሳሌ በኮንግረስ አካባቢ የምትሰሩት መጥታችሁ የምክር ቤት አካባቢ ልትሰሩ ትችላላችሁ። ትምህርት ቤት ውስጥ ፕሮፌሰር የሆናችሁ መጥታችሁ በዩኒቨርሲቲ ችን ውስጥ ገብታችሁ ልትሰሩ ትችላላችሁ። ነጋዴዎች እንዲሁም በግል ስራም በእረፍትም ለእረፍትም መታችሁ ከዛ በተረፋችሁ ጊዜ እኛን ልታገለግሉ፣ አገራችሁን ልታገለግሉ ትችላላችሁ። በጉጉት ነው የምንጠብቀው ነው ያሉት። በጣም ጠቅላይ ሚኒስትሩ ወጣቶች ነበሩ፣ በርካታ ወጣቶች ነበሩ ንግግር ካደረጉት መካከል ያው የማህበረሰባችን ገጽታ የሚያሳይ ነው። ጠና ጠና ያለ ሰው ነበረ። በርከት ያለው ግን በጣም ብዙ በርካታ ወጣቶች ነበሩ። የመናገር እድል አላገኙም፣ ግን ተመልካቾች ነበሩ፣ እራቱ ላይ ነበሩ። እሺ፣ እስኪ ወደ አዳራሹ እንመለስ። አሁን እናመሰግናለን ትዝታ። ወደ አዳራሹ በጸሎት እየተከፈተ ነው የሚገኘው የአዳራሹን ምስል በቀጥታ የምናስተላልፈው ነው። ጸሎቱን እንስማ። የሾህ አጥር የሚያጥሩትንም ሁሉ ልቦና ሰትህ ሀገራችን ኢትዮጵያን ሕዝቦቿን በቸርነት እጠብቅልን በነቢያት እግዚአብሔር ይቀብከ በንግደትከ ወበእቶትከ የሚል ጸሎታ አለ። ክቡር ጠቅላይ ሚኒስትራችንንም እግዚአብሔር በመውጫህም በመግቢያህም ላይ ይጠብቅህ፣ እሱ መሪ፣ እሱ አስተማሪ ይሁንህ። አሁን እነዚህ አርቲስቶቹ እውነት ያሸንፋል እያሉ የዘመሩትን ወንጌላዊው ዮሐንስም ዲሜጥሮስ ለተባለ ሰው በሦስተኛው መልእክቱ በዮሐንስ መልእክታት ውስጥ ሲጽፍ ለዲሜጥሮስ እውነት መሰክርለታለች። ሁሉም ይመሰክሩለታል እኛም እንመሰክርለታለን የሚል ቃል አለ። የኢትዮጵያ ሕዝብ ሕዝቦች የመዳን ቀናችሁ አሁን ነው። ከዚህ የበለጠ ጊዜ አታገኙም። ክቡር ጠቅላይ ሚኒስትራችን ዶክተር አህመድ አብይ አህመድ ለህዝቦቿ ለህዝብ ለአገራችን ለህዝባቿ በእውነት በሰላም በፍቅር እንዲመሩ እግዚአብሔር የመረጣቸው ናቸው። ይህንን እኒህን መሪ እግዚአብሔር አምላክ የሾሁን መንገድ ጠርጎ የሾሁን እሾሁን አስወግዶ የሾህ አጥር የሚያጥሩትን ሁሉ ልብ ሰጥቶ እሳቸውን በመልካም መንገድ ላይ እንዲመራልን አምላካችንን እንለምነዋለን። አሁንም አምላካችን ሆይ ለእኒህ ታላቅ መሪ አንተ ኃይል ሁነ ምራልን። ወንጌላዊው ዮሐንስ እውነት ትመሰክርለታለች፣ እኛም እንመሰክርለታለን እንዳለ ሁሉ አሁንም ከጎናቸው ሁነን ሁላችን አንድ ሁነን ደግፈን ከእሳቸው ጋር ሁንን ሀገራችንን፣ ታሪካችንን፣ የኢትዮጵያን ህዝቦቿን በሰላም በደስታ እንዲመሩ የልዑል እግዚአብሔር ፈቃድ ይሁንልን። አሜን። አቡነ ዘበሰማያት፣ አባታችን ሆይ በሰማያት የምትኖር ስሚ ቀደስ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትውን የዕለት እንጀራችትን ዛሬ በደላችን ይቅር በለን፣ እኛም የበደሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ክፉ አድነን እንጂ መንግሥት ያንተናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል መልአክ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ያሸናፊ የእግዚአብሔር እናት ሆይ ሰላምታን አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማሕፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከየታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረት ለምኝልን። አሜን አሜን። የሰራዊት ጌታ እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግናሃለን። ይህን ታሪካዊ ቀን ስላሳየህን፣ ስለ ሰበሰብከን፣ እኝን መሪ ስላስነሳህልን ክብር በሰማይና በምድር ላንተዩ በቀራንዮ መስቀል ላይ ሕይወትን አሳልፈ ስትሰጥ ያንን ፍቅር ያንን ወደ ሞት ያመጣህን ለሰውህን ልጅ ሁሉ ሕይወትን የሰጠህበትን በምድራችን በኢትዮጵያ ላይ ስለ ገለጥክ፣ ክብር ላንተ ይሁን። ክብር ለእግዚአብሔር ይሁን። እልልታ ለእግዚአብሔር ይሁን። እና ከብረሃለን፣ እና ከብረሃለን። ስለ መሪያችን ስለ ዶክተር አብይ እናመሰግናሃለን ምድራችንን ስለ ጎበኘ። የብዙ ዘመን ጸሎት ሰምተ የምትመልስ የእስራኤል አምላክ የመጽሐፍ ቅዱስ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ክብር ላንተ ይሁን። كبر لانتيهون بقيت اجن بمدهنات اجن بي سم آمين بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين الله سبحانه وتعالى يتكبر تكلاي مينيستراتشنن دكتور ابي أحمد ان حزب الله يبارك لن الله سبحانه وتعالى بقران ان الله لا يغير ما بقوم حتى يغيروا ما بانفسهم الى نال الله بأندمه هبار سبوستيال لون نجرايك اي رب يا وسطه شونس كالك ايرودرس تك ايرانال جيتاتين لماك ايراتين دمو تورو تهنال الله سبحانه وتعالى جيتاتين ان نمسك ان اعلن يا هننياس تسفا دمو الله سبحانه وتعالى كجبو انديادرسلن الله سبحانه وتعالى ان نمات سنانلن الله بقرانو لالشاكارتم لازيدن نكوم በርግጥ ያመሰገናችሁኝ እንደሆነ እጨምራችኋለሁ ብለናል ቢለናልና፣ አላህን እናመስግን። አላህ ስብሓንሁ ወተዓላ ብርታቱን ለመሪያችን ለዶክተር አብይ አሕመድ ይስጠልን። እድሜውንም አላህ ስብሓንሁ ወተዓላ ያርዝምልን። እኛንም ደሞ ለመሪዎቻችን የምንመችና የምንታዘዘ አላህ ስብሓንሁ ወተዓላ ያድርግልን። ያቺ ሀገር ከ 1 ሺ አራት መቶ ዓመት በፊት ሙስሊሞች መካ ላይ እምነታቸውን በነጻነት ማከስከሄድ አቅቷቸው ወደ ኢትዮጵያ ሄዱ። የእውነት ምድር ነች፣ ፍትሃዊም መሪ ላላት ብሏልና ያ የፍትህ የታወቀችበት